I'm በቤንሻንጉል ጉሙዝ ክልል ውስጥ የስልጠና ቦታ ገንብተው ሕገ ወጥ ወታደራዊ ስልጠና ሲያካሄዱና ሲወስዱ የነበሩ ወጣቶች ከተማ ውስጥ ከተፈጠረው ግጭት ጋር ግንኙነት የላቸውም ሲል የክልሉ መንግስት አስታወቀ። በሌላ በኩል ከሁለት ሳምንታት በፊት ከክልሉ ተፈናቅለው ነቀምት ከተማ የሚገኙት ተፈናቃዮች ለሕይወታችንም ሆነ ለንብረታችን ዋስትና የሚሰጠን አካል ባለመኖሩ የከተማ ሕዝብ በሚያደርግልን ድጋፍ በመጠለያ ውስጥ እንገኛለን ብለዋል። ፂዮን ግርማ ዝርዝሩን አሰናድታለች። የቤንሻንጉል ጉሙዝ ክልል አስተዳደርና ጸጥታ ጉዳዮች ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድ ህገ ወጥ ወታደራዊ ስልጠና ሲወስዱ ነበሩ የተባሉ የቤንሻንጉል ጉሙዝ ወጣቶችን በተመለከተ ለአሜሪካ ድምጽ ሲናገሩ የስልጠና ቦታው የተሰራው በክልሉ ውስጥ ሆኖ የደቡብና የሰሜን ሱዳን ድንበር አካባቢ በሚገኝ አሶሳ ወደ ገንገን ቀበሌ ልዩ ቦታው ዛላኑንዝ በተባለ ቦታ ጫካ ውስጥ ነው። አንድ መቶ የሚደርሱ የስልጠና ቤቶች ገንብተው ስልጠና ሲሰጡ ነበርም ብለዋል። የክልሉ መንግስት መረጃው ደርሶት በተደረገው ኦፕሬሽንም ወጣቶቹ በቁጥጥር ስር መዋላቸውን ገልጸዋል። ከአንድ ረስ ባደረግነው ኦፕሬሽን ከአንድ ወጣቶች ናቸው ግልጽ ሲዋሉና በራሳችሁ ሀያ አለ ቀደም ብሎም ደግሞ ዝም ብሎ በራሳችሁ አንድ ቀን ሁለት ቀን ሁኔታ እዛ ገብተው ካዩ በኋላ የማይጠቅም ነገር መሆኑን አይቶ በራሳችን ቀደም ብሎ የመጡ ወጣቶች አሉ። ስለዚህ አጠቃላይ ከዚያ በእኛ ባደረግነው ኦፕሬሽንና በራሳችሁ ደግሞ እዛ ገብቶ የማይረባ ነገር የማይረባ ስራ መሆኑን አውቆ የተመለሱ ሀያ የሚሆን ወጣት አለ። እንዳጠቃላይ ወደ ሰባ አንድ የሚሆን ወጣት ነው ቀሞች ተመልሶ ወደ አካባቢያችሁ ወይ ደግሞ ወደዚህ ከተማ ገብቶ ያለ ማለት ነው። በስልጠናው ላይ እድሜያቸው አነስተኛ የነበሩ ወጣቶች ተሳታፊ እንደነበሩም አቶ ሙሳ ይናገራሉ። ያገኘናቸው ወጣቶች በጣም አስራ ስድስት ዓመት አስራ አምስት ዓመት በአንደኛ በዚህ እድሜ ክልል ውስጥ እና ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰለተኛ ክፍል ተማሪ ወጣቶች ናቸው። እነዚህ ወጣቶች እዛ የስራ አለ በሚል ሌሊት ሌሊት የሸወዷቸው እዚያ ስራ እናሰራችኋለን ደፍተር፣ ስክሪፕ ታገኛቸዋለህ ታገኛላቸው በሚል የሸወዷቸው እና ከወሰዷቸው በኋላ ደግሞ እዛ መሰልጠኛ ካምቢ ያስገቡ ከብቃዊ ስልጠና በዜና ነበረው ወደ አንድ መቶ የሚደርሱ የሰልጣኝ ቤቶች ሲሰራ ወጣቶች ወደዛ ሲሄዱ የክልሉ መንግስት እንዴት አላወቀም? እንግዲህ ይሄንን ቅድም እንዳልኩኝ ቦርደር ናት ይቺ ቦታ። እነዚህ ወጣቶች በአብዛኛው ከቦርደር አካባቢ ያተወልደ የሚሄዱ ስለሆነ እንትኖም አልቆየም፣ የቆየ አይደለም። በአንድ በኩል ደግሞ ያው እንደሚታወቀው የእኛ ትኩረት ወደ ውስጥ ወደ ውስጥ የሚኖረው አንዳንድ ግጭቶች ስለሆነ ትኩረቱ በዛ ደረጃ የተፈጠረ ነገር እናዋለሁ እንትንም ብዙ ጊዜ ቆዩ አይደለም። ምን ያህል ጊዜ ቆየ? አብዛኛውን ቆይታችሁ አስራ አምስት ቀን ያላችሁ ናችሁ። ትልቅ የሚባለው እስካሁን መረጃ ያለ ወጣቶቹ ሲሰለጥኑበት የነበረ አንድ የጦር መሳሪያ መያዙን የገለጹት አቶ ሙሳ በተገኘው መረጃ መሰረት ከአስራ ሁለት በላይ የጦር መሳሪያ ከሸሹት ጋር ተሰውሯል ተብሏል። ስልጠናውን የሚወስዱት በተደራጀ ካምፕ ውስጥ እንደነበርና የህክምናና የምግብ አገልግሎት በተሟላ ሁኔታ ይቀርብላቸው እንደነበር የተያዙት ሰልጣኞች መረጃ ሰጥተዋል ተብሏል። አቶ ሙሳ የስልጠና ቤቶች ተብለው የተሰሩት በሳር መሆኑን ገልጸው ሙሉ በሙሉ ተደምስሷልን ብለዋል። በቤንሻንጉል ጉምዝ ክልል በምስራቅና በምዕራብ ኦሮሚያ ከተፈጠረው ግጭት ጋር እጃቸው እንዳለበት ተጠይቀው በፍጹም የሚገናኝ አይደለም ብለዋል። በአቅጣጫም ሰዎች ያሉበት አቅጣጫና ችግር የተፈጠረበት ምስራቅ እና ምዕራብ ነው። ብዙም ምንም ግንኙነት የለውም። ማለት፣ በተያያዘ በክልሉ ከሀያ ቀናት በፊት በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎችን በተመለከተ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ከቀናት በፊት ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ከቤንሻንጉል ጉምዝ ክልል አዋሳኝ የምስራቅ ወለጋ ዞን ወረዳዎች ከተፈናቀሉት መካከል ከ ስምንት ሺህ በላይ የሚሆኑት ወደ መኖሪያ ቀያቸው መመለሳቸውን ተናግረዋል። ግጭቱን ለመፍታት ከክልሉ መንግስት ጋር እየተነጋገሩ መሆኑንም ገልጸዋል። በዛሬው ዕለት በቤንሻንጉል ጉምዝ ክልል የሚገኙ የተለያዩ ነዋሪዎችን አነጋግረን አሁንም በከፍተኛ ስጋት ውስጥ መሆናቸውን ይናገራሉ። ከቤት መውጣት አዳጋች መሆኑንም ጠቁመዋል። የክልሉ መንግስት የጸጥታ ጉዳዮች ቢሮ ኃላፊ አቶ ሙሳ በበኩላቸው አሁን መረጋጋት አለ ይላሉ። አሁን በሁለት መሻሻሎች አሉ። የተራጋ ነገር አለ። መረጋጋት እየተፈጠረ ነው። ከቀን ወደቅም የተሻሻለ ነገር አለ አሁን በዚህ ግጭቱ ጋር ታይዞ ፕሬዚደንት ጋር ታይዞ የደረሰን የሞቱ ሰው የለም፣ ተፈናቀለ ሰው የለም፣ ወጥቶ ምንድን ነው ወድሙ ንብረት የለም። ቆሟል ብሎ መውሰድ ይቻላል። የወጡ ሰዎችም ወደ ነበረበት አካባቢ የተመለሱም ስላለ የተረጋጋ ነው። ተፈናቃዮቹን በተመለከተ በነቀምት ከተማ የሚገኙ ስማቸውን መግለጽ ያልፈለጉ ተፈናቃይ ዛሬ በስልክ አነጋግሬ ነበር። ተፈናቃዩ ነቀምት ውስጥ በዘጠኝ መጠለያ ቦታዎች የሚገኙ ተፈናቃዮች አሁንም እዚያው እንደሆኑ ይናገራሉ። በጣም አስቸጋሪ ሁኔታ ነው ያለ ብቻ እስካሁን በነቀምት ሕዝብ እና በነቀምት መስተዳድር ባለው በከተማ መስተዳድር ባለው ነው ያለው። አሁን ሕዝቡም ሌላ ምንም አሁን እርዳታ እንኳ ገብቷል እየተባለ እርዳታ እንኳ ይሄ ነው የሚል የለም። እስካሁን ይሄ ነው የተባለ ነገር የለም። ዩኒቨርሲቲ ላይ የነበረውን ህብረተሰብ አሁን ተማሪ ሊገባ ነው ተብሎ አውጥቶ ሌላ ቦታ ላይ የተቀመጠ ያም አይሆን ቦታ ነው። በቃ አሁን ህብረተሰቡ በጣም ችግር ላይ ነው። ለምን አልተመለሳችሁም ብያቸው ነበር። ለኙ ተፈናቃይ መንግስት እያመቻቸን ነው፣ ኮማንድ ፖስት አዘጋጅተናል፣ ምን እየተባለ ነው። አሁን እንግዲህ ዛሬ አስራ ሰባት ቀናችን ነው ከአካባቢው ለቀን የወጣ ነው። እስካሁን ምንም ይሄ ነው የሚባል ነገር የለም። እያመቻቸን ነው፣ እያመቻቸን ነው፣ እያመቻቸን ነው። ምንም ምንም እስካሁን ምንም ይሄ ነው የሚባል መረጃም እስካሁን አላገኘንም። ወደ አማራ ክልል እንደውላለን፣ ወደ ፌዴራልን እንጠይቃለን፣ ሰብአዊ መብት እንጠይቃለን። ኦሮሚያ መንግስትም ያው እየጠየቅን ነው እያለን ነው እየሄድን ነው። ዞኑ ምስራቅ ወለጋ ዞኑ መስተዳድር እየሄድን ነው። ዛሬም ያው ጠይቀናል። እየተመቻቸ ነው ይባላል። እስካሁን የሆነ የሚባል ምንም ነገር የለም። ሌላ ተፈናቃይ አግኝቼ በስልክ አነጋገር፣ ያለው የተሟላ ኑሮና ቤተሰብ ነበረን፣ አሁን ራሴን ከነ ቤተሰቤ እርዳታ ጠባቂ ሆኖ አግኝቼዋለሁ ይላሉ። የእግዚአብሔር ፈቅዶ መቼም ሳንሞት ወጣ ነው። ሁሉም ንብረት ከዚያ ነው የቀረ። ያው አሁን ግን ትናንት ቤተሰባችን ይዘን ከዚያው ነው የምናገኛት አንድ ዳቦም ሆነ አንድ ትኝ መኮረንም ሆነ እንዲሁም አንዳንድ ቀን ሳል ከም ሱለ ሳል ከምስ የምናጥርበት ምክንያት ማለት በቃ ያው ሳይመሽ ሲቀር ህዝቡ ሳይ ሲሰለችን እንግዲህ ሌሎች ተፈናቃዮች እየተመለሰ መሆኑ እየተነገረ ነው እና እናንተ ለምን አልተመለሳችሁም? ማለት መመለስማ እንዴት መመለስ አልተቻለም። ከዚያ ያሉት መጀመሪያ ጥርተኛ የነበሩ ሰዎችም በህግም አልተያዙም። የመጀመሪያውም ጠብና ስጋቻ ያው ከአመራሮች ጋርና ከፖሊሶች ጋር ከሽምቅ ኃይሎች ጋር ስለነበረ አሁን እነሱም በስራቸው ላይ እያሉ በቃ እንዴት መመለስ ይቻላል? ሌላም ደግሞ ያ የወደመ ንብረት እየተዘረፈ ንብረት የተቃጠለ ቤት እሱም ደግሞ አልተጠካም። እንዴት ተብሎ መመለስ ይቻላል? መንግስትም ደግሞ ያው ያንን ያንንም ተክቶ ወይም ደግሞ ኃላፊነትን ወስዳለሁም ብሎ ደግሞ ተመለሱ ምንም ብሎም ደግሞ አልጠየቀም። ለዚህ ነው ያልተመለስንበት። ያነጋገራችሁ አካል የለም? ከቤንሻንጉል ጉሙዝ ክልል፣ ከኦሮሚያ፣ ከአማራ፣ ከፌዴራል ማን ነው እያነጋገራችሁ ያለው? ከኦሮሚያ ምክትል አስተዳደሯ መጣ የተወሰነ ሰዎችን አነጋግራ ነበረ። ያው መፍትሄ እናመጣለን በተወሰነ ቀን ብላ ነው የተመለሰች። ከአማራም መጥተው ያው ችግሩን አይተው ያው ሁኔታውን እናስተካክላለን፣ እርዳታ ምናምን እንልካለን፣ አይዟችሁ ምናምን ብለው ነው የተመለሱ ከቤንሻንጉል አንድ የሆነ ኮማንደር ተልኮ ነበረ። ትርታችሁ እንዴት ነው? መመለስ ካለባችሁ ተመለሱ። የክልሉ መንግስት ልኮን ነው መጠን የነበረ ምናምን ብለው የአማራ የባድን ተወካይና አንድ የሆነ ኮማንደር ነገር ነው መጠው ነበረ ወይስ እንዴት ነው ወደዚያው ተመለሱ፣ እኛ በህግ እናስተካክላለን ምናምን አሉ። እናንተ በምን አይነት ኃላፊነት ነው እንትን እምትሉ፣ ወይ የክልሉ መንግስት፣ ወይ ደግሞ ምክትል አስተዳድሩ፣ ወይ የፌዴራል መንግስት፣ ወይስ ደግሞ ራሱን ችሎ ኃላፊነቱን ወስዶ የሚረከበን ካልሆነ እናንተ ችላችሁ ትቀበሉናላችሁ ወይ፣ ችላችሁ ኃላፊነቱን ወስዳችሁ ታስገቡናላችሁ ወይስ እንላቸው፣ አይ ምልክት ነው የምናስተላልፍ እንጂ እኛም ኃላፊነት አንወስድም ብለው አሁን በቃ ህዝቡም ንብራችን ለብዙ ጊዜ ደግሞ አሁን አስረኛችን ነው ከተፈናቀልን የሞተው ሰው የተቃጠ የተቀበለው ንብረት ይሄ ይሄ ብሎ ሲጠይቃቸው አይኛ ማ የለ መመለስ አንችልም፣ የሚጠበቅበት አካል መልስ ይስጥበት ብለው እነሱም ተነስተው ሄዱ። ከዚያ ወደዚህ ምንም ይሄ ነው ያለንህ የለም፣ በፌዴራል ደረጃ እንደ ጠየቀን የለም። በቤንሻንጉል ጉምዝ ከማሼ ዞን በተለይ በሎ ጅጋንፎይ ወረዳ ከመስከረም አስራ ስድስት ጀምሮ በተቀሰቀሰና በተባባሰ ግጭት በአምስት ቀናት ውስጥ ስልሳ ሰባት ሰዎች መገደላቸውን፣ ከዘጠና አንድ ሺህ ሰዎች በላይ መፈናቀላቸውን፣ የአካል ጉዳት የደረሰባቸው ሰዎች መኖራቸውን፣ ብዙ መኖሪያ ቤቶች መቃጠላቸውን የክልሉም ባለስልጣናትና የብሔራዊ አደጋና ስጋት አመራር ኮሚሽንን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ